የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኢትዮጵያ ላይ የጠራውን ልዩ ስብሰባ የተቋሙ አባላት ውድቅ በማድረግ ምክር ቤቱን ገለልተኝነት እንዲያረጋግጡ ኢትዮጵያ ጥሪ ያቀረበች የበቃ ወይም ኖሞር ዘመቻ ወደ ዓለም አቀፋዊ ንቅናቄ መሸጋገሩን የመንግስት ኮሚኒኬሽን አገልግሎት ገልጿል። መለስካቸው አምሃ ፍርስራለው በአውሮፓ ህብረት አንቀሳቃሽነት በኢትዮጵያ ያለው የሰብአዊ መብቶች ሁኔታ ያሳስበናል በሚል የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኢትዮጵያ ላይ የጠራውን ልዩ ስብሰባ ኢትዮጵያ በጥብቅ እንደምትቃወም የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ከበደ ደሳ አስታወቁ። ሚኒስትሩ እንዳብራሩት ምክር ቤቱ በሚቀጥለው ዓርብ የጠራው ይህ ልዩ ስብሰባ ዓላማው የተወሰነ አጀንዳን ለማሳካት የታሰበ ነው። የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ከኢትዮጵያ ሰብአዊ መብቶች ኮሚሽን ጋር በመሆን በትግራይ ተፈጽመዋል የተባሉትን የመብት ጥሰቶች መርምረው ዘገባቸውን ያቀረቡ መሆኑን ያስታወሱት ከበደ ደሲሳ በዚህ ጉዳይ ላይ ሌላ ልዩ ስብሰባ መጠራቱ ምክር ቤቱ የፖለቲካ ጫና እንዳለበት የሚያሳይ መሆኑን ያመለክታል ብለዋል። ለዚሁ ሌላ ማሳያ የሚሆነው ደግሞ ጥያቄውን ያቀረቡት የተወሰኑ ሀገሮች መሆናቸው ነው። ስለሆነም ሌሎች የምክር ቤቱ አባላት ይህ አድሎ የተመላውን አሰራር እንዲቃወሙ ሲሉ ጥሪ አቅርበዋል። አፍሪካ ሀገራትም የሌሎች ሀገራት ተወካዮች ምክር ቤቱ አባል ሆነው ያሉ ተወካዮች እና ሀገራት ይሄ ኢትዮጵያ ላይ የተጠራው ልዩ ስብሰባ በአድላውነት የተሞላ በፖለቲካ ዓላማ የተጫነበት ተቋሙ የፖለቲካ ዓላማ ተሸካሚ መሆኑን ስለሚያረጋግጥ ይሄንን በመቃወምና ውድቅ በማድረግ የተቋሙ ገለተኝነት ዳግም እንዲያረጋግጡ ጥሪ የምናቀርብ ነው። የሚሆነው ረፋዱ ላይ ጋዜጣዊ መግለጫ የሰጡት ከበረዴሳ ይሄ ልዩ ስብሰባ መጠራቱ አያሌ ጥያቄዎችን የሚያስነሳ ነው ብለዋል። ይሄ ልዩ ስብሰባ እንዲጠራ ሀሳቡን ያነቁትና የተባበሩት አገሮች ከአፍሪካ አህጉር ውጭ ያሉ ብቻ ሳይሆኑ አብዛኛዎቹ ቅኝ ገዢዎች የነበሩ ልጆችን ጠቁመዋል። ይሄ ጦርነቱ የአፍሪካ ጦርነት ነው ያለውን የሚያረጋግጥ ምክር ቤቱም በአንዳንድ ሀገራት ፍላጎት ማስፈጸሚያ የፖለቲካ ማስፈጸሚያ መሳሪያ መሆኑን የሚያረጋግጥ ነው ታማነቱን እና ገለልተኝነቱን ጥያቄ ውስጥ የሚከት ተግባር ውስጥ ገብቶ ነው የምናገኘው። እንግዲህ የተባበሩት መንግስታት ተቋማት በዋናነት ከሚመሩባቸው መርሆች አንዱ ገለልተኝነትን ነው። አሁን እየተደረገ ባለው እንቅስቃሴ ገለልተኝነቱም ልውናውም ጥያቄ ውስጥ የሚከት ተግባር እየተፈጸመ መሆኑን እንረዳለን። በተባበሩት መንግስታትና በሌሎች በጄኔቫ በሚገኙት አካላት የአውሮፓ ህብረት አምባሳደር ሎት ክሉድሰን ባለፈው ሰኞ ትዊት እንዳደረጉት እየተባባሰ ከሚሄደው ሁኔታ አኳያ ተጨማሪ ግፍ እንዳይፈጸም ፍትህንና ተጠያቂነትን ለግፍ ሰለባዎችና በሕይወት ላሉትም ለማረጋገጥ መሞከር የዓለም አቀፉ ማኅበረሰብ የሞራል ግዴታ አለበት ብለዋል። አክለውም የሰብአዊ መብቶች ምክር ቤትም ኃላፊነቱን ለመወጣት ጸንቶ መቆም አለበት ብለዋል። በመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት በአሁኑ ወቅት እየተከናወነ የሚገኘው ስራ አድሏዊ መሆኑን የሚያስረዱ አያሌ ማስረጃዎች እንዳሉ ሚኒስትር ዴታው ጠቁመዋል። አክለውም ይህን ብለዋል። በተለይም በአማራ ክልል ብቻ የወደሙ የጤና ተቋማት ስናይ አርባ ሆስፒታሎች ወድመዋል፣ ከአገልግሎት ውጭ ሆነዋል። አንዳንዶቹ በተባበሩት መንግስታት የጤና ድርጅት የሚደገፉና የተሰሩ ጭምር ናቸው አ453 ጤና ጣቢያዎች 1 ወድመዋል። 1850 ጤና ኬላዎች ወድመዋል። 466 የግል ጤና ተቋማት ወድመዋል፣ ከአገልግሎት ውጭ ሆነዋል። አራት የደም ባንኮች ወድመዋል። በአጠቃላይ በአማራ ክልል ብቻ ነው ይሄ ሁለት ሺህ ስምንት መቶ አስራ ሦስት የጤና ተቋማት በአሸባሪው ህወሀት ቡድን ውድመት ደርሶበታል ከአገልግሎት ውጭኖ ነው ያሉት። ከሁለት ሺህ በላይ ትምህርት ቤቶች ወድመዋል። ይሄ በአማራ ክልል ብቻ ነው የተደረገው። በአፋር ክልል ተመሳሳይ ሁኔታ ነው ያለው። በኢትዮጵያ ላይ የሚደረገውን ጫና በማስተባበር የሚወቀሰው የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ብቻ እንዳልሆነም ሚኒስትሩ አስታውሰዋል። የዓለም የትምህርት የባህልና የሳይንስ ድርጅት ወይንም ዩኔስኮ የተለያዩ ቅርሶች ሲወድሙ፣ ትምህርት ቤቶች እንዳልነበሩ ሲደረጉ ድምፁን አጥፍተዋል ብለዋል። የዓለም የጤና ድርጅትም የጤና ተቋማት ሲወድሙ ምንም አልተነፈሰም ሲሉ ወቅሰዋል። ከዚህ ባሻገር ግን አንዳንድ በአዲስ አበባ የሚገኙ ኤምባሲዎች ሲፈጽሙት የነበረውን የማስጨነቅና የማሸበር ተግባር ያሉትን ድርጊት ቀንሰዋል ብለዋል። ሚኒስትር ዴኤታው እንዳሉት ዛሬ ኢትዮጵያ በዓለም አቀፍ መድረክ ባላንጣ ብቻ ሳይሆን ወዳጆችም በሰፊው አፍርታለች። ለዚህ ጥሩ ማስረጃ የሚሆነው የበቃ ወይንም የኖሞር ዘመቻ ነው። ባለፉት ጥቂት ሳምንታት በኢትዮጵያውያንና በኢትዮጵያ ወዳጆች በአንዳንድ ከተሞች የተጀመረው ይህ ዘመቻ ከፍ ወዳለ ዓለም አቀፋዊ የፖለቲካ ንቅናቄ አድጓል ብለዋል። የገናንና የጥምቀት በዓላትን ኢትዮጵያውያን ወደ ሀገራቸው መጥተው እንዲያከብሩ የቀረበውን የጠቅላይ ሚኒስትር አብይ አህመድ ጥሪ እውን ለማድረግ ዝግጅት እየተከናወነ እንደሆነም ሚኒስትሩ ገልጠዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ